ከትግራይ ክልል ፍትሕ ቢሮ ሕጋዊ ፍቃድ አግኝቶ በትግራይ ክልል መንቀሳቀስ የጀመረው ሰብ ሕድሪ ሲቪክ ማህበረሰብ ትግራይ የተሰኘ ተቋም እንደገለጸው በተለያዩ የክልሉ ከተሞች እየተንቀሳቀሰ በትግራይ ሕዝብ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ችግሮች ዙሪያ ከሕዝብ ጋር የሚያደርገው ውይይት እንቅፋቶች እየገጠሙት መሆኑ አብራርቷል። የሰብ ሕድሪ ሲቪክ ማህበረሰብ ትግራይ ሊቀመንበር አቶ መሐር ዮሐንስ ከተቋሙ ምስረታ ጀምሮ ፈተናዎች እየገጠሙን ነበር ያሉ ሲሆን፣ ፍቃድ አግኝተን መንቀሳቀስ ስንጀምርም ማስፈራሪያና እስር እየደረሰብን ነው ይላሉ። በቅርቡ የሲቪክ ተቋሙ ሊቀመንበር ጨምሮ ሌሎች ሰባት አባላት በትግራይ ጽግሬዳ ከተማ ከህዝብ ጋር በአስተዳደር ችግሩ ዙሪያ ሊወያዩ በተጓዙበት ታስረው እንግልት ደርሶባቸው እንደተፈቱ ይናገራሉ። ከተቋሙ አባላት በተጨማሪ በትግራይ ክልል ክልተው ላዕለ ወረዳ ሰብሕድሪ በጠራው የውይይት መድረክ ተገኝተው የህዝብን ችግር አጋለጡ የተባሉ ተሳታፊዎች ታስረዋል፣ ተንገላተዋል፣ ማስፈራሪያ ደርሶባቸዋል ይላሉ አቶ ማሀር ዮሐንስ። እንደ ተቋሙ ሊቀመንበር ገለጻ ይህ እያደረጉት ያሉት የቀድሞ የከሰረ መንገድ ለመመለስ የሚጥሩ የፖለቲካ ኃይሎች ናቸው ይላሉ። የራሱን ችግር ለመደበቅ በአሁን ያለውን የሀገሪቱ ፖለቲካዊ ሁኔታ በመመዝመዝ ህዝብ ተው ሲል ችግር አለ ሲል ጠላት ነው ብሎ እያስፈራራ እያሸማቀቀ ለመኖር የሚፈልግ አስተዳዳሪዎች እነዚህ ናቸው፣ እያስቸገሩን ያሉን ነው። እነዚህ ደግሞ በግላቸው እየሄዱ ነው ብለን አናምንም። ህወሀት እንደ ህወሀት ይህንን አይነት ጸረ ዲሞክራሲ አፋኝ አካሄድ ይደግፋል ብለን አናምንም። ህወሀት ውስጥ ግን የተሰገሰገ ሀይል አለ፣ ስቲል ጨለምተኛ ሀይል የነበረውን የከሰረውን መንገድ ማስቀጠል የሚፈልግ ሀይል አለ። እነዚህ እስከታች ወርደው በተለይ ደግሞ ታችኛው አስተዳደር የራሱ ኢንተረስ ስላለው የሰራውን መጥፎ የአስተዳደር ብልሽት እሱ እንዳይጋለጥ ስለሚፈልግ ጫና እያሳደሩብን ነው። ይህ አካሄድ ተቋሙ ይዘት የተነሳው ዴሞክራሲያዊ ስርዓት የመገንባት ሂደት የመደገፍ ስራ እንደሚያደናቅፍ የገለጸው ሰብሕ ድሪ ሲቪክ ማህበረሰብ ትግራይ በየትኛውም መመዘኛ የህዝብ ሶት ያጋለጠ ሰው እስር፣ እንዲሁም እንግልት ሊደርስበት አይገባም ብለዋል። ከዚህ በተጨማሪ የተለያዩ ሀሳቦች ያቀረቡ ውንጀላዎች እየገጠማቸው መሆኑ ሊቀመንበሩ አቶ መሐሪ ዮሃንስ ይናገራሉ። የተለየ ሀሳብ የሚናገሩ ሰው ባንዳ ይባላል ይህን ይህን ብለህ መጥፎ ነገር አይተህም ክሪስሳይዝ የምታደርግ ከሆነ ባንዳ ትባላለህ። ብር ከአሜሪካ ከአብይ አህመድ መንግስት የተሰጠው ትባላለህ አይደል። ነው ማለት ካለም በጭብጥ ያቅርቡት። እገሌ እገሌ ብሩ ተቀብሎ ከእገሌ የትግራይ ሰላምን ለመበጥበጥ ተንቀሳቅሰዋል። ካልሆነ ግን ይሄ ህዝብ ለማሸማቀቅ ነው እየመጣ ያለው። በአጠቃላይ ግን የጸረ ዴሞክራሲና አፋኝ አሰራር ስታይ በትግራይ ደረጃ ስታዩ ከሚጠበቀው በላይ ተለጥጦ ህዝብን አስፈራርቶ የግለሰቡና የቡድን ጥቅምን ለማስጠበቅ የነበረውን ቡልሻ አሰራር ለማስቀጠል ከሚፈለግ አንጻር ነው እየሄደ ያለ። የህዝብን ጥያቄ በማድመጥ ምላሽ ከመስጠት ይልቅ ፖለቲካዊ መልክ በማስያዝ ፍርጃዎች መስጠት በአስቸኳይ ሊቆም የሚገባው ተግባር በማለት ሰብ ሕድሪ ሲቪክ ማህበረሰብ ትግራይ ገልጸዋል። በዚህ ጉዳይ ዙሪያ የመንግስት አካላት ምላሽ ለማግኘት ጥረት አድርገናል። የትግራይ ክልል ጸጥታና አስተዳደር ቢሮ ኮሚኒኬሽን ዳይሬክተር ተቃውሞ በአባላቶቼና ደጋፊዎቼ ላይ ተፈጸመ ስላለው በደል መረጃ እንደሌለው ገልጿል። ከዚህ በተጨማሪ የተቃውሞ አባላትና ደጋፊዎች እንግልትና እስር ደረሰባቸው ከተባሉት ወረዳዎች መካከል አንዷ ወደ ሆነችው ክልተ አውላዕሎ ወረዳ ደውለን የወረዳው አስተዳዳሪ ለማግኘት ብንሞክርም ስብሰባ ላይ በመሆናቸው በመጥቀስ መረጃ ሊሰጡ እንደማይችሉ ገልጸዋል። ሰብሒ ድሪ ስቪክ ማሕበረሰብ ትግራይ በትግራይ ክልል የሕግ የበላይነት ፍትህና ዲሞክራሲ ለማስፈን የሚደረገው እንቅስቃሴ ለማገዝ የተቋቋመ የሀገር ውስጥ ድርጅት መሆን ይገልጻል። ለዲ ደብልዩ ዘገባ ሚሊዮን ሽላሴ መቐለ።